Ja, ja, ja, ja, ja, ja, ja, ja. Some nights I stay up, cashing in my bad luck Some nights I call it a draw Some nights I wish that my lips could build a castle Some nights I wish they just fall off But I still wake up, I still see a For. This is war. What are we waiting for? Why don't we break the rules already? I was never one to believe the fight. See that for the black and white. Tried twice as hard in a map as like but here they come again to jack my style. That's alright. I found a martyr in my bed tonight. Stops my bones from one. For this I miss my mom and dad for this no when I see stars when I see stars that's all they are when I hear songs me she call off and I look into my nephew's eyes man you wouldn't believe the most amazing things that can come from some terrible life. ሰላም ሰላም ሰላም ጤና ይስጥልኝ የተከበራቸው የሙዚቃ ቃር አድማጮች፣ እንደምንሰንበታችሁ እንደምናመሻችሁ፣ ሳምንታዊ የክብር ሰላምታዊ ከስቱዲዮ አስራ አራት ይደረሳችሁ። ቀደም ብላችሁ ያደመጣችሁት በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል ከአሜሪካን የቢልቦርድ ሰንጠረዥ ላይ የሶስተኝነትን ደረጃ የያዘውን ሰም ናይት የተሰኘውን የፈንን ዜማ ነበር። የቢልቦርድ ሰንጠረዥን ከነሰው አይቀር ጋንግናም ስታይል የተሰኘው የሳይ ዜማ የሁለተኝነትን ደረጃ እንደያዘ ሲሆን ዋን ሞር ናይት የተሰኘው የማሩን ፋይፍ ዜማ ደግሞ እዚያው አንደኝነት ደረጃ ላይ እንደተቀመጠ ነው በድጋሜ ለሁላችሁም ሳምንታዊ ክብር ሰላምታ ይድረሳችሁ የዘወትር አድማጭ የወልዳያው ነርስ አድኖ ተካይ ሰላም እንደምን አመሽህ ባለፈው ወደ ወልዳያ ብቅ ብዬ አገኛለሁ ብዬ ነበር ሳይመቼ ስለቀረ በጣም ይቅርታ በሚቀጥለው እንገናኛለን ለዛሬ ግን ደብዳቤ ስቱዲዮ አስራአራት ትገኛለች የመረከው አፍሪካ ዩናይት የተሰኘው የቦብ ማርሌ ዜማ ተራውን እየጠበቀ ነው ነርስ ጃይላን አብዳ ከባሌ ሮቤ ደብዳቤ ደርሳኛለች የመረከው የማይክል ጃክሰን ዜማም ለመረክላቸው ጆሮ ለመድረስ ተራውን እየጠበቅ ነው። ለሬዲዮ መጽሔት አዘጋጆች አድርስልኛል ያልከውን ደብዳቤ ለአዲሱና ለአሉላ አስረክቤልሃለሁ። የሀይቁ ሀብታሙ ገብረ ጻዲቅ እንደምናመሽህ ያንተንም የዜማ ምርጫ ስቱዲዮ የወረ ገብቻለሁ። ወረ ኢሎች ሰላም ሰላም ሰላም። ኢሎቹ ክብረት በቀለ፣ ወንደሰን ታረቀኝ፣ ቁምላቸው ሳህሉ፣ ሰይድ አሊ፣ መከተ እንግዳና መሀዲ ሁሴን እንደምናመሻችሁልኝ የክብር ሰላምታይ ከስቱዲዮ አስራ አራት ይድረሳችሁ ወን ወሰን ለባለቤትህ የክብር ሰላምታዬን አቅርብልኝ ለቡና ግብዣውም አመስግንልኝ መከተንግዳ እንግዳ መጠማቴና አይተህ ለጋበስገኝ ለጋበስቀኝ የሃይላንድ ውሃ እኔም ብድር መላሽ አድርገኝ ብያለሁ መሀዲ ሁሴን ገበያ እንዴት ነው ባክህ ገበያ ዳሮችን እንደምናመሻችሁ ብሎ አልበልልኝ ደሳለኝ መኮንን ከሙዚቃ ቃና የቪኦኤ ቀንደኛ አድማጭ እንደሆንክና ሁሉንም ነገር እንደምትከታተል ለስራ ባልደረቦች ነግሬልሃለሁ ፎቶህንም አሳይቻቸዋለሁ እነሱም በአጸፋው ሰላምታችንን አድርስልኝ ብለውኛልና ሰላምታቸው ይድረስህ ለሁላችሁም ካንትሪዝ አስካንትሪዳዝ የተሰኘውን የታዋቂዋን የዶሊ ፓርትንን ዜማ ልጋብዛችሁና ወደ እናንተ የዜማ ምርጫዎች ነው በቀጥታ የምገባው። የትም የትም ብገባ መሰረቴን የማለቅ የገጠሪቷ ልጅ ነኝ። ካንትሪዝ አስካንትሪዳዝ ዶሊ ፓርትን። Wherever I am, then that's where I am. I'm a country head, cause I'm country to the. Country. The way I was and the way I'll be until they lay me alone. Country born and country bred. I'm country and I'm country fed. And I'll be that way till I'm country dead. Cause I'm country head to toe. And what you see is what you get. Nothing's ever changed me yet. Nothing will is a pretty safe bet. Cause I'm country through and through. It's the way I was, it's the way I'll be until my die. በጣም የታወቀ መኪና እየነዳ ይሆናል። ምርጥ ሻምፔንም እየጠጣው ሊሆን ይችላል። በየከተማውም ተንሸራሽሬ ይሆናል። ያም ሆነ ይህ ግን መሰረቴን የማለቅ ገጠር ተወልጄ ገጠር ያደርኩ የገበሬቷ ልጅ ነኝ። ካንትሪ ዛስ ካንትሪ ዳዝ እያለች የተጫወተችልን ዳሊ ፓርተን ነበረች። የተከበራቸው የሙዚቃ ቀን አድማጮች፣ በቀጥታ ወደ እናንተ የዜማ ምርጫ ነው የሚሄደው። ቅድሚያውን የያዘችው ነርስ ጀይላን አብዳ ከባሌ ሮቤ የጻፈልኝ ደብዳቤ ነች። ለደስታለኝ መኮንን፣ የሙዚቃ ቀን አዘጋጅ ደሱ ደስዬ፣ ውድ ልጀኛ ሰላም በአማርኛ ሀይ በእንግሊዘኛ አካም በሮሞኛ ከመይ በትግርኛ በማለት ሰላምታ የማቀርብልህ ከልቤ ጀይላን አብዳ ነኝ ከባሌ ሮቤ። በመቀጠል ደሱ፣ ለጥንት ጓደኞቼ አሜሪካ ለሚገኙት የልብ ወዳጆቼ ለማይክ ለማሙዬ እንዲሁም ለሙሉዬ ሰላምታዬን ካደረስክልኝ በኋላ ደስዬ እንዲህም በልኝ። ባካሃንተዬ ዱ ዩ ሪሜምበር ማሙዬ፣ ማይክ ኢላናሶ ኤንድ ሙሉዬ ያኔ ስንኖር ኢንባሌ ቱጌዘር ሀው ማች አውር ላቭ ትልቅ እንደ ነበር። ዱዩ ዱዩ ዱዩ ሪሜምበር የስደቱን ዘመን ፍቅርና ቁም ነገር። በተለይ በተለይ ዩ ማይክ ኤላንሶ ያኔ ስንለያይ የነበረውን ለቅሶ ዱዩ ዱዩ ሪሜምበር። እኔ ግን አረሳም በፍጹም ፎሬቨር። ዱዩ ዱዩ ሪሜምበር ግን ተወው በቃ። ደስዬ እኔም ላልችል ፈረንጅኛ ጋዜጠኛም ላይ ዘፍን እንደ ሙዚቀኛ በሰው ሙያ ገብተን አበላሽተንኛ በኮፒራይት ወንጀል ከምንቀርብ ከዳኛ ይልቅ እውቁ ድምጻዬ በዚያ መረዋ ድምፁ፣ አፈር ይቅለለውና የፓፕ ሙዚቃ ንጉሱ ዱዩ ዱዩ ሪሜምበር እንዲልልን ራሱ ማይክል ጃክሰንን ጋብዝልኝ ደሱ። ደስዬ እባክን ይህን የማይክል ጃክሰንን ዱዩ ሪሜምበርን እዚያው አሜሪካ ለሚገኙ ጓደኞቼ ለአረጋ መኮንንና ለመሐመድ ሁሴን አውስትራሊያ ለሚገኘው ለመሐመድ አማን እንዲሁም ለቪኦኤ ጋዜጠኞች በሙሉ ጋብዝልኝ remember that ሀያም የተሰኘውን የማይክል ጃክሰንን ዜማ ከባሌ ሮቤ ነርስ ጃይላን አብዳ ለጓደኞቹ መርጦት ነው ያደመጥነው። ነርስ ጃይላን ለደብዳቤና ለዜማ ምርጫ በጣም እናመሰግናለሁ። አልፎ አልፎ አትጥፋ ጻፍልኝ። አድማጮች እያደመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ማይክራፎኑ ፊት ለፊት ስቱዲዮ አስራት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራቱ ሲሆን ለአማርኛው ክፍል መልእክት ተው የውስጥ ቁጥር አስራ አራት መሆኑን የማትዘንጉ ኢሜይል ስታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይም ቃና ደስ ኪውኤ ኤንኤ ዲኢኤስ አት ቪኦኤ ኒውስ ዳት ካም ነው። በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ነው። የፖስት አድራሻችንን እንደገና ልድገምላችሁ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሦስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። አድማጮች፣ አሁንም በቀጥታ ወደ እናንተ የዜማ ምርጫ ነው የሚሄደው። ይድረስ ለአሜሪካ ድምጽ ሬዲዮ ለአማርኛው አገልግሎት ለሙዚቃ ቃና ፕሮግራም ዝግጅት ክፍል የዚህ ፕሮግራም ድንቅ አዘጋጅና አቅራቢ ክብር ወዳጅ ደሳሌ መኮንን የሀገራችን ልማት እድገቱን የኑሮ ውድነቱ የኮንዶሚኒየም ቤት ስፋቱ የኢኮኖሚው ግሽበቱን የአነስተኛና ጥቃቅን ብዛቱን ያህል እንደምን አለህ? እኔ ደህና ነኝ። ደህንነቴን በዚህ ደብዳቤ አማካኝነት አረጋግጥልሃለሁ። ዛሬ ይህንን ደብዳቤ ጻፍኩበት ቀን ዕለቱ አርብ መስከረም 25 ቀን 2005 ዓመተ ምሕረት ከምሽቱ አራት ሰዓት ነው። ሁሉም የቤተሰብ አባላት፣ ጎረቤቶች ጭምር ጋደም ብለዋል። እኔ እናንተ ግን በደብዳቤ ለመገናኘት ደብዳቤው እየተጻፈ ነው። ጸሐፊው ነርሳ ድኖ ተካ ሲሆን አቅራቢው ደሳሌ መኮንን ከአሜሪካ ድም ድምፅ ሬዲዮ ከሙዚቃ ቃና ፕሮግራም ከአስራ አራተኛው ስቱዲዮ ነው። እነሆ አጀንዳችን ተከፈተ። በ2004 ዓ ም ያልተነገሩና የተዘለሉ ብዙ ቁም ነገሮች ነበሩን። ነገር ግን ግስጋሴያችን እንደ ዕድሜ ወደፊት መሮጥ እንጂ እንደ ትዝታ ወደ ኋላ መጎተት ባለመሆኑ የዛሬውን ብቻ እያነሳን ትንሽ እንጫወት። መስከረም ሲገባ፣ አደይ ሲፈነዳ፣ እንኳን ሰው ዘመዱን ይጠይቃል ባዳ እየተባለ መዜሙን ታውቃላችሁ። እኔም አውቃለሁ። አብዮት በፈነዳ ጊዜ ብዙ ዜጎችን እንዳ ፈነዳ፣ ስለሰማሁ በቆሎ ሸት ሲጠበስ ሲፈነዳ ጭምር በጣም እፈራለሁ። ክፉን በደግ ጨካኙን በርሁሩ የመቀየር ኃይል ያለው ፈጣሪ የምንጠላውን አርቆ የምንወደውን ያቅርበው የሚለውን ምርቃን አሚን ብለን ወደ ሌላው ትንታኔ እንግባ። ልጅ እያለሁ እናቴ ገበያ ስትወጣ አስከትላይ ስለምትሄድ በገበያው ጫጫታና ትርምስ መካከል በጽሞና መስማት የሚገባኝ የድምፅ አይነት እንድለይ ታስተምረኝ ነበር። ታዲያ አንድ ወቅት ወደ ሸክላ ተራ ከወሰደች በኋላ ሁለቱን ድስቶች በየተራ አነሳችና በደንብ እንዳዳምጥ አስጠንቅቃኝ የድስቶቹን የታችኛውን ክፍል አካል እንደ ሕፃን ልጅ በኩርኩም ስታቀምሳቸው ከእቃዎቹ የሚወጣው ድምፅ ኪው ኪል የሚልና ደፍ ደፍ የሚል ነበር። ምን አይነት ድምፅ ሰማህ ስትለኝ የሰማሁትን ስነግራት ችሎታዬን በማድነቅ ታጎብዘኝ ነበር። የትኛው ጥሩ ይመስልሃል? ስትለኝ ደፍ ደፍ የሚለው መንደፋደፍ ከሚለው ቃር አዛምደውና እንደማይጠቅም ስነግራት የሙገሳ ቃል ትሸልመኝ ነበር። የሽልማን ነገር ካነሳሁ በዚሁ የረሳሁትን አስታወስኩኝ። በዚያው የልጅነት ዕድሜ ኩፍኝና ጉድፍ የተባሉ በሽታዎች ለከፉኝና ስድን በዚያን ጊዜ ርካሽ የነበረውን በአሁኑ ወቅት ዋጋው ጣራ የነካውን ምስር ቀቅላ ውሃውን በቅጠል እያጣቀሰች ስትረጨኝ እየተሸለምኩኝ መሆኑን ነግራኝ ስለነበር ዛሬ በስራዬ ታታሪ ሆኜ ለመሸለም ባልበቃም እድሜ ለጉድፍና ለኩፍኝ ቀድመው ሸልመውኛል እና ብዙ አልከፋም። ለአንተ ግን ደሳለኝ፣ ብዙ ደብዳቤዎች እሸልምሃለሁ። ለዛሬው ደህናሁን፣ ቻው። ከዚያ በፊት ግን የምወደውን ሙዚቃ የቦብ ማርሌን አፍሪካ ዩናይት የሚለውን ለኢትዮጵያ ሕዝብ አደርሃን። Gabzeling nurse, I don't know. That in, the kinding has Samuel Law. Worldiah. Africa unite, cause we're moving right out of Babylon. And oh, we're going to our father's, father's land Yeah How good and how pleasant it would be Before God and man Yeah To see the unification of all Africans Yeah Has it been said already children of Africa, Africa unite, because the children want to come home, yeah, yeah. yeah. Africa unite, because we're moving right out of Babylon, and we're grooving to our fathers name. How good and how pleasant it would be before God and man to see the unification of all Rasterland yeah. As it's been said <the> <laughs> we are the child 曾经。 አፍሪካ ዩናይት ቦብ ማርሌ የወልዲያው ነርስ አድኖ ተካይለ ዜማ ምርጫህና ለደብዳቤ በጣሙን አመሰግናለሁ። ለቤተሰቦችህ የክብር ሰላምታይን አቅርብልኝ። ሰላም ደሳለኝ ሀብታሙ ገብረ ጻድቅ ነኝ ከደሴ 30 ኪሎ ሜትር ርቃ ከምትገኘው ሐይቅ እባክህን ቶኒቱ የተሰኘውን የቴይለር ስዊፍትን ዜማ አዲስ አበባ ለምትገኘው ወይዘሪት ሲሳይነሽ ዓለሙ ጃማ ለሚገኙት ለወይዘሪት ብርቱካን አብይና ለአቶ ሙሉቀን ገበየው እንዲሁም ለእኔ ለራሴው መርጫ አለሁና ምርጫዬን ባየር ላይ It feels like a perfect night To dress up like hipsters And make fun of our exes uh -uh, uh -uh. It feels like a perfect night For breakfast at midnight To fall in love with strangers uh -uh, uh -uh. Yeah. We're happy, free, confused and lonely same time, it's miserable and magical. Oh, yeah. Tonight's the night when we forget about the deadline. Too many ሙዚቃ ቀን አድማጮች ለዛሬ ያለሳት እየተገባደደ ነው። ወን ኤማን ላቭስ በተሰኘው የአርኬሊ ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻ And she, the girl she raised me, and I'm forever indebted, and I'm forever indebted, I'm forever indebted to her cause. For real, oh. she filled my soul with a very touch of her him She really did, and she's got more. Got said, and I like to tell her, I like to tell her that I'm forever indebted, that I'm forever.